በቤንሻንጉል ጉሙዝ መተከል ዞን ድባጤ ወረዳ ታጣቂዎች ትናንት ሰላማዊ ሰዎች መግደላቸውን የክልሉ መንግስት አስታወቀ። ግድያውን የፈጸሙት ከህወሓት የጥፋት ተልእኮ የተሰጣቸው ያሏቸው የቤንሻንጉል ህዝቦች ዲሞክራሲያዊ ንቅናቄ አባላት እንደሆኑ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ኃላፊው አቶ መለሰ በየነ ተናግረዋል። ከንቅናቄው የተሰማ ጥቃቱን የሚያረጋግጥ የሚሆን የሚያስተባብል መግለጫ እስካሁን ለማግኘት አልተቻለም። የኢትዮጵያ የሰብአዊ መብቶች ኮሚሽን ባወጣው መግለጫ በቤንሻንጉል ጉሙዝ ክልል ጸጥታና ደህንነትን ለማጠናከር ፈጣንና የተቀናጀ እርምጃ አስፈላጊ ነው ሲል አሳስቧል። ናኮር መልካ ዝርዝሮ ልኳል። በቤኒሻንጉል ጉሙዝ መተከል ዞን ዲባጢ ወረዳ ልዩ ስሙ ቂጠው በሚባል ስፍራ ነው ትናንት ይህ ዘግናኝ ጥቃት መፈጸሙ የተገለጸው። የቂጠው ቀበሌ ነዋሪ መሆናቸውን የተናገሩት የአይንማኝ አቶ ደስታ ለማ መሳሪያና ቀስት እንዲሁም ቢላ የያዙ ግለሰቦች ይህን አሰቃቂ ግድያ መፈጸማቸውን ገልጸዋል። የአንድ ትራንስፖርት መኪና ነበረ ጭኖ የሄደ ባዲ ወረዳ ላይ ኪሎ ምትባል ቀበሌ ላይ ያም በቁጥር ሰላሳ ስምንት ሰዎች ሞተዋል። ምን አይነት መሳሪያ ነው የተጠቀሙት ጥቃትን ሲፈጽሙ? ቀስ ከቆኳሽ መሳሪያና ካራ ቢላ። በጣም የሚያሳዝነው ከአንድ ቤቱ ዛሬ አንድ ገደሉ አምስት ሰዎች የገቡ ሹፌሩ እና ረዳቱስ እንዴት ሆኑ? ወኪሉ ረዳቱ ሞተዋል። ሹፌሩ አሁን መስታል ላይ በጥቃቱ የተገደሉትን ሰዎች ቁጥር ከሆስፒታል እንዲሁም ከክልሉ አመራሮች ለማረጋገጥ አልተቻለም። የቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ መለሰ በየነ ጥቃቱን የፈጸሙት ከህወሓት የጥፋት ተልኮ የተሰጣቸው ጸረ ሰላም ኃይሎች ናቸው ይላሉ።

አሁን ያለው ተግባር ሽብር ተግባር ነው ለማለት ይቻላል። ምን ያህል ሰዎች ናቸው በጥቃቱ ህይወታቸው ያለፈው? አሁን ባለው ሁኔታ ያው እንግዲህ የነበረው ጥቃት ልብ የሚሰብር ስለሆነ የዱ መንግስት በችግን ያዘ ነው። ከሁም ዛታ ያለው ከተለ ማረጋጋት ላይ ነው ያለው አሁን መረጃውን በእኛም ማግኘት አልቻለም። ረጃ ዲቴል ሲችግን ወደ መውሰድ ይባላል። የመተከል ዞን በማዘዣ ማዕከል አስተዳደር ስር ባለበት ሁኔታ የጸጥታ ኃይሎች አስቀድመው መከላከል ያልቻሉበትንም ምክንያት አስረድተዋል። ላይ ለመግባት ጥረት ያደርጉ እሱ ለመከላከል ሰፊ የሆነ ጥረት ተደርጓል። በእነዚህ የጥፋት ተልዕኮ ያላቸው ኃይሎች በዚህ ሂደት መረጃ ሲደርስ ብለን ወረዳ ያለን ጸጥታ ኃይልም እንጦ- እዛ ለመድረስ ጥረት እያደረገ ባለበት ላይ ነው እንግዲህ። እነዚህ የታጠቁ ኃይሎች በዚህ ወረዳ ሌላ ቀበሌ ውስጥ ሁለት የጸጥታ ባልደረቦችን አግተው በመውሰድ በማረጋጋት ተግባር ላይ የነበሩ የወረዳውን አስተዳዳሪም ጭምር አቁስለዋል ብለዋል አቶ መለሰ። በመተከል ዞን የተለያዩ ወረዳዎች በእነዚህ በታጠቁ ኃይሎች ባለፉት ጥቂት ወራት የበርካታ ንጹሃን ዜጎች ህይወት ማለፉ መዘገቡ ይታወሳል። በቤኒሻንጉል ጉሙዝ ዲባጢ የተፈጸመውን ዘግናኝ ግድያ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በሌሎች የቤኒሻንጉል ጉሙዝ ወረዳዎች ጥቃት መሰንዘሩ እና ለጊዜው ህይወታቸውን ለማዳን የሸሹ ሰዎች መኖራቸው በመነገሩ የሚገመተው የተጎጂዎች ቁጥር ሰላሳ አራት ቢሆንም ሊጨምር እንደሚችል ይጠበቃል ብሏል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ይህ ጥቃት ሁላችንም በጋራ የተሸከምነውን የሰው ህይወት ክፍያ ዛሬም በአሳዛኝ ሁኔታ የሚያሻቅብ ነው። የመንግስት የጸጥታ ኃይሎች በፍጥነት ጥቃቱ የበለጠ እንዳይባባስ እርምጃ መውሰዳቸው አበረታ ተመልካች ነው ማለታቸውን ኢሰመኮ ካወጣው መግለጫ ማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ካምቦ